ከጦርነት ልጆች፣ እህት ወንድም፣ ሚስት፣ ባል መትረፋቸውን ነው የሚናገሩት። ታዋቂዋ የአውስትራሊያ ፊልም ተዋናይ ኬት ብላንኬት የተወነችበት ፊልም ለተባበሩት መንግስታት የሕፃናት አድን ድርጅት ዩኒሴፍ መልስ ለመስጠት ሙከራ የተደረገበት ይመስላል። ይህ ዛሬ ለመጀመሪያ ጊዜ በመንግስታቱ ድርጅት የሚካሄደው ጉባኤ ስደተኞችን በማስፈር ስራ ላይ ህጻናትን በእስር አለመያዝ ጉዳይ ላይ እንዲሁም ለስደተኝነት የሚዳረጉ መሰረታዊ ጉዳዮችን ለመዋጋት የሚረዳ ሀሳብ ላይ ይወያያል ተብሎ ይጠበቃል በጉባኤው የሚሳተፉት ዘጠና ሶስቱ አባል ሀገራት በጉባኤው መጠናቀቂያ ላይ ስምምነታቸውን እንደሚያኖሩም ነው የተገለጸው። የመንግስታቱ ድርጅት አባል ሀገራት በአንድ ጥሩ ውጤት ላይ ተስማምተዋል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በስደተኞች ጉዳይ ላይ በአንዱ ጉባኤ ማጠናቀቂያ ላይ ተናግረው ነበር። በለንደን የሚገኘው የሰብአዊ መብት ተከራካሪ ቢሮ የአምኒስቲ ኢንተርናሽናል ዋና ዳይሬክተር ሪቻርድ ቤንት በበኩላቸው ጉዳዩን በሌላ አይን ነው የሚመለከቱት። ስደተኞችን የማስፈሩ ጉዳይ እየቀነሰ መጥቷል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን በየአመቱ ለአስር በመቶ ስደተኞች ቦታ መስጠት የሚል ሀሳብ ያቀረበውና ይደግፈው የነበረው የአሰራር ሁኔታ አሁን አይታይም። የአምኒስቲ ኢንተርናሽናል ዋና ዳይሬክተር ሪቻርድ ቤን እንደሚሉት ስደተኞችን በተመለከተ ተጨባጭ የሆነ ነገር አይታይም። በአሁኑ ጊዜ ለተከሰተው ዓለም አቀፍ የስደተኞች ቀውስ መፍትሔ ለመፈለግ ምንም የተጨበጠ ተግባርም ሆነ ስልት የለም። ጉዳዩን በተመለከተ ስለሚጠበቀውም ቃል የተገባ ነገር እንኳን የለም። ስደተኞችን በተመለከተ ዛሬ ኒውዮርክ በሚገኘው የመንግስታቱ ድርጅት ዋና መቀመጫ የጀመረው ጉባኤ ባለፈው አርብ የአውሮፓ ህብረት አባል ሀገራት መሪዎች በህብረቱ የወደፊት ጉዞ ላይ ለመነጋገር ብራቲስላቭ ስሎቫኪያ ላይ ከተሰበሰቡ በኋላ መሆኑ ነው። በዚህ ጉባኤ ስደተኞችን መከፋፈል በሚለው ርዕስ ላይ ለፖላንድ፣ ለሃንጋሪ፣ ለቼክና ለስሎቫኪያ አመቺ በሆነ መልኩ ትብብር እንዲያሳዩ የሚል ሀሳብ ተስተጋብቷል። ይህ ደግሞ የአውሮፓ ሀገራት የስደተኞች መከፋፈል መርህ ሰርህ ጋር ምንም አይነት ተያያዥነት የለውም። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን አገራቸው ድንበር ላይ ያቆመችው አጥር ለስደተኝነት ቀውሱ መፍትሄ አድርገው ነው የሚያዩት። በተባበሩት መንግስታት ድርጅት ስብሰባ ላይ ከሶሪያ የመጡት ስደተኛ ኤሚ ሙሐመድ በዓለም ዙሪያ ፎቶግራፉ የተሰራጨውና በባህር ዳር አሸዋ ላይ በፊቱ ተደፍቶ ሞቶ የተገኘውን የሶስት ዓመት ሶሪያ ህጻን ያስታውሳሉ። የተገን ጠያቂዎችና ስደተኞች ጉዳይን በተመለከተ እስከ ጎርጎሮሳውያኑ 2018 ዓ ም ድረስ አንድ ስምምነት ላይ ይደረሳል ተብሎ ይጠበቃል። አምነስቲ ኢንተርናሽናል በበኩሉ ይህ ስምምነት በመጪዎቹ ቀናት ቢደረስ ጥሩ ነበር ይላል። ስደተኞችን በተመለከተ ዛሬ ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት ጉባኤ በኋላ የዩኤስ አሜሪካው ፕሬዚዳንት ባራክ ኦባማና የጀርመኑ የውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይን ማየር በጠሩት ጉባኤ ሀገራት ስለ ስደተኞች ክፍፍልና ና በፊናንሱ ጉዳይ ላይ ይህ ነው የሚባል ነጥብ ላይ ደርሳሉ ተብሎ ይጠበቃል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፕ ግራንዲ ስደተኞችን በተመለከተ በተለይ ድንበራቸውን በዘጉ ሀገራት ላይ ከፍተኛ ትችትን ሰንዝረዋል። በዓለም አቀፍ ደረጃ የሚደረገው ትብብር አለመሳካቱን እናያለን። ሀገራት ድንበሮቻቸውን ሲዘጉ የውጭ ሀገር ዜጎች ጥላቻ ከምንጊዜውም በላይ ይስፋፋል። ሰዎች ለደህንነታቸው ሲሉ አደገኛ ጉዞ ውስጥ ለመግባት ይገደዳሉ።